የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ባለፈው ሐሙስ በሚሊዮኖች የሚቆጠሩ የመኖሪያ ፈቃድ የሌላቸው የውጭ ሀገር ተወላጆችን ህይወት ሊለውጥ የሚችል የሀገሪቱን የኢሚግሬሽን ፖሊሲ የሚቀይር ውሳኔ እንደሚወስዱ ማስታወቃቸው ይታወሳል ይህ ፖሊሲ የሚመለከተው ከ11 ሚሊዮን በላይ ከሚሆኑት ህጋዊ የመኖሪያ ፈቃድ የሌላቸው መጤዎች ውስጥ አምስት ሚሊዮኖቹን ነው ውሳኔው በአብዛኛው የሚመለከተው ከላቲን አሜሪካ የመጡትን ይሁን እንጂ ብዙ ኢትዮጵያውያንና የሌሎችም የአፍሪካ ሀገሮች ሰዎች ተመሳሳይ ችግር እንዳለባቸው እሙን ነው። ስለዚህም ስለ አጠቃላይ ይዘቱ እንዲያብራሩ የኢሚግሬሽን ህግ ባለሙያ የሆኑትን አቶ ተመስገን ተካን ጋብዘናል። አቶ ተመስገን የዓለም አቀፍ የንግድ ህግና የኢሚግሬሽን ህግ ባለሙያ ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳየነች ያነጋገረቻቸው ውሳኔው የሚመለከተው የትኞቹን መጤዎች እንደሆነ አቶ ተመስገን በማብራራት ይጀምራሉ። ከጥቂት ቀናት በፊት ፕሬዚደንት ኦባማ በፕሬዚደንታዊ ትዕዛዝ ያወጡት መመሪያ እዚህ ሀገር ቢያንስ አምስት አመት ለኖሩና የአሜሪካ ዜግነት ወይም ደግሞ ቋሚ መኖሪያ ያላቸው ልጆች ያሏቸው ሰነድ የሌላቸውን ስደተኞች የሚመለከት ነው። የሚሰጠውም ጥቅም ከዚህ በፊት እነዚህ ስደተኞች በመሰረቱ ወደዚህ ሀገር መጥተው ኑሮ መስርተው ልጆች ወልደው እየሰሩ ነው የሚኖሩት። ልጆቻቸው እዚህ ስለተወለዱ በሌላ መንገድ ዜጎች ናቸው ወይም ራ ፍቃድ አላቸው። እነሱ ግን የሚኖሩት በፍርሀት ነው። ዛሬ ነገ ከዚህ ሀገር እንወጣለን እያሉ በፍርሀት የሚኖሩበት ሁኔታ ነው ያለው። ይህንን ችግር ለመፍታት የወጣ መመሪያ ነው፣ ግን በባህሪው ጊዜያዊ የሆነ ህግ ነው የሚሆነው። ምክንያቱም ለነዚህ ተወላጆች የሚሰጠው ጥቅም የመስራት ታክስ ሊከፍሉ ይችላሉ። ነገር ግን ወደ ዜግነት የሚያመራ አይደለም። የሚሰጠው ጥቅም ጊዜያዊ ነው። ወደዛ ከመሄዳችን በፊት እነዚህ ሰዎች እዚህ ልጆች ያሏቸው ልጆቹ ወይም የመኖሪያ ፈቃድ ያላቸው ወይም ደግሞ ዜጋ የሆኑ ልጆች ያሏቸው ነው የሚለው እና ልጆች ባይኖሯቸውስ? ልጆች ከሌላቸው የሚመለከታቸው አይሆንም። ለዚህ ነው አስራ አንድ ሚሊዮን አካባቢ ሰነድ የሌላቸው ስደተኞች እያሉ ወደ አምስት ሚሊዮን ለሚጠጉ ብቻ ጥቅም የሚሰጠው ለዚህ ነው። እንግዲህ እነዚህ ሰዎች ልጆቻቸውን እያሳደጉ የሚኖሩ እየሰሩ የሚኖሩ ናቸው ተብሏል። እና የማይሰሩ ከሆኑስ የስራ እድል ያልነበራቸው ሳይሰሩ ዝም ብለው የቆዩ ከሆኑስ አንደኛው አላማው የዚህ ህግ፣ በግልጽ እየሰሩ ለመንግስት ግብር የሚከፍሉበትም መንግስት በዚህ በኩል የሚያጣውም ጥቅም ስላለ ግብር እንዲከፍሉ ለማድረግ ነው። ከዚህ በፊት እየሰሩ ከነበረ ውስጥ ለውስጥ በሚደረግ ክፍያ ነው እንጂ ገቢያቸው የተመሰረተው በግልጽ አይደለም የሚከፈላቸው። እና የማይሰሩም ቢሆን ይመለከታቸዋል። የህጉ የሚሰሩትን ብቻ አይልም። ቢያንስ አምስት ዓመት መኖራቸው እና ህጋዊ መኖሪያ ፍቃድ ወይም ዜግነት ያለው ልጅ ካላቸው የሚለው ነው ዋናው መለኪያው። እንግዲህ ይሄንን እድል ካገኙ ለምን ጊዜ ያህል እንዲቆዩ ነው የሚፈቀድላቸው? አሁን የሚለው ህጉ ለሶስት አመታት ነው የሚለው። ከዛ በኋላም የሚቀጥል ይሆናል። ይህ ህግ ይህ መመሪያ ሊታደስ የሚችል ሊቀጥል የሚችል ነገር ነው። ግን አሁን ህጉ የሚለው ለሶስት አመት ነው። ሌላ ያው መገንዘብ የሚያስፈልገው ብዙ ሌሎች ህጎች እንዳየ ነው። አንድ እነዚህ ሰዎች ህጋውያን ናቸው ከተባሉ በኋላ ተመልሰው ከሀገር መውጣት አለባችሁ ለማለት በጣም ከባድ የፖለቲካ ውሳኔ ነው የሚሆነው። ስለዚህ የኛው ጊዜያዊ ቢመስልም፣ ግን አንድ ወደ ተሻለ የመኖሪያ ፈቃድ ለማግኘት አንድ ሂደት ነው ብሎ መውሰድ ይቻላል። ይህ ጉዳይ እንግዲህ በአብዛኛው የሚመለከተው የላቲን አሜሪካ አገሮች ተወላጆችን ነው። ግን ሌሎችም አሉ። ኢትዮጵያውያንም ሌሎች የአፍሪቃ ሀገር ተወላጆችም ይኖራሉና እነሱን እንዴት ነው የሚመለከታቸው ይሄ እድል? ትክክል ነው። አብዛኞቹ ከላቲን አሜሪካ የመጡ ስደተኞች ሊሆኑ ይችላሉ። ነገር ግን በእርግጠኝነት በተመሳሳይ ሁኔታ የሚገኙ ቁጥራቸው ይነስ ይብዛ አፍሪካውያን አሉ። እዚህ ለአድማጮቻችን ማለት ምናልባት ግልጽ እንዲሆን አንድ የታወቀ ሰው ጀምስ ማካዋ የሚባል ዝንባባዊ አሁን የአፍሪካ ቻናል ኃላፊ ሆነው የሚሰራ ተማሪ ሆኖ መጥቶ እዚህ ለአስር ዓመታት ያህል ካለወረቀት ከኖረ በኋላ እንደገና ሕይወቱ ሊያንሰራራ እና ወደዚህ ደረጃ ሊደርስ የቻለው ፕሬዚደንት ሬገን ለስደተኞች በሰጡ ምሕረት ነው። ስለዚህ የዚህን የሚስተር ጀምስ ማካዋን ታሪክ ስናይ በተመሳሳይ ሁኔታ ብዙ አፍሪካውያን በዚህ ሁኔታ ውስጥ የሚገኙ እንዳሉ እሙን ነው። ስለዚህ አፍሪካውያን ስደተኞችንም ይመለከታል። ብዙ አፍሪካውያንም ልጆች እዚህ መጥተው ወልደው ለብዙ ዓመታት የኖሩ አፍሪካውያንም እንዳሉ የሚታወቅ ነው። ይሄ እንግዲህ ትልቁ ችግር በፕሬዚዳንታዊ ትዕዛዝ ስለሆነ ያደረጉት ፕሬዚደንት ኦባማ፣ አንድ ይሄን የሚቃወም ሪፐብሊካዊ ፕሬዚደንት ቢመጣ ሊያፈርሰው ነው ማለት ነው እና እዚህ ላይ እንዴት ነው የሚያዩት? ብርግጥ ነው አሁን አንዳንድ ተቺዎች የሚሉት የመመሪያ ከወጣ በኋላ እነዚህ ስደተኞች ማንነታቸውን በግልጽ ለመንግስት አድራሻቸውን ሁሉ ግልጽ ለማድረግ አንድ ፍርሃት ይኖራቸዋል ይኸውም ሌላ ፕሬዚደንት ሲመጣ በተለይ ከተቃዋሚው ፓርቲ ከሪፐብሊካን ፓርቲ ፕሬዚደንት ቢመረጥ እንደገና ህጋውያን አደላችሁም እንባላለን የሚል ፍርሃት ይኖራቸዋል የሚል አለ። ግን መገንዘብ ያለብን በዚህ ሀገር ታሪክ ሌሎችም ተመሳሳይ ነገሮች ለምሳሌ ለድሆች የጤና አገልግሎት የሚሰጥ ህግ ከዚህ ከሀምሳ አመት በፊት ወጥቶ ነበረ። ብዙ ተቀባይነት አልነበረውም። ግን አንዴ ወጥቶ ለህዝቡ መብት ካስገኘ በኋላ ይሄ መብት አሁን አንሰጣችሁም የሚል አሁን በምንነጋገርበት ጉዳይ ደግሞ እናንተ ከአሁን በኋላ ህጋዊን አደላችሁ እንዲያውም ከሀገር እናባራችኋለን የሚለው ውሳኔ አሁን እንደሚታየው ቀላል አይሆንም። ፖለቲካዊ ሲሳራ የሚያመጣ ነው ለዛ ፕሬዚደንት የሚሆነው የሚል አመለካከት ነው ያለው። ያ መብት አለው ያ ፕሬዚደንት የመሻር መብት አለው፣ ግን ሊሆን አይችልም የሚል አመለካከት ነው ብዙዎች ተቺዎች ያላቸው አመለካከት። ለመሆኑ ፕሬዚደንት ኦባማ በፕሬዚዳንታዊ ውሳኔ ለመወሰን ያስገደዳቸው ምክንያት ምንድን ነው? ባለፉት ስምንት አመታት በተከታታይ ኮንግረሱ የአሜሪካን መንግስት የህግ አውጪ አካል የኢሚግሬሽን ህግ እንዲያወጣ ብዙ ውይይቶች ተደርገዋል። ግን ባለመስማማት ምክንያት በሁለቱም ፓርቲዎች አለመስማማት ምክንያት ሊፈጸም አልቻለም። ስለዚህ ፕሬዚደንት ኦባማ ከዚህ በፊት ሲመረጡ የኢሚግሬሽን ጉዳይ በሚመለከት አዲስ ህግ አወጣለሁ ብለው ቃል ገብተው ስለነበረ በተወሰነ መልኩ ባለኝ ስልጣን የማስፈጸም ስልጣን በተወሰነ መልኩ ይህንን ችግር ለመቅረፍ የሚያስችል ህግ አወጣለሁ ብለው ነው ይሄን ያወጡ። ስለዚህ የሚመነጨው ኮንግረሱ ሰፋ ያለ ይህንን ጉዳይ የሚፈታ ህግ ማውጣት ባለመቻሉ ነው። ሪፑብሊካውያን ለምንድን ነው የሚቃወሙት ይሄን ጉዳይ? ሪፐብሊካንስ የሚሉት ይሄ ጉዳይ መጀመሪያ የአሜሪካን ችግር ድንበር ላይ ያለው ችግር ነው። በህገወጥ መንገድ ብዙ ስደተኞች ይገባሉ። ስለዚህ መጀመሪያ መፍታት ያለብን ይሄንን ነው። ለአሜሪካን ህዝብ ዋናው ጥቅሙ የኢሚግሬሽን ከህግ ውጭ የሚመጡ ስደተኞችን እንዲቆሙ ማድረግ ነው። ይህን ከማድረጋችን በፊት እዚህ አገር ውስጥ ወረቀት የሌላቸውን ወይ ሰነድ የሌላቸውን ስደተኞች መብት መስጠት አንችልም ነው፣ አንደኛ ተቃውሟቸው። ሁለተኛ ደግሞ ህጋዊ አይደለም የሚል ይሄ የኮንግረስ ስልጣን ነው እንጂ አንድ ፕሬዚደንት በራሱ መመሪያ ሊያወጣው የሚችል አይደለም ህገ መንግስታዊ አይደለም የሚል ነው ተቃውሞው። እንግዲህ እርስዎ፣ እንግዲህ የህግ ባለሙያ እንደመሆኑ መጠን የዩናይትድ ስቴትስ ህገ መንግስት ይሄን ጉዳይ እንዴት ነው ያሰፈረው? ህገ መንግስቱ የሚለው ለፕሬዚደንቱ የህግ የማስፈጸም ስልጣን አንቀጽ ሶስት ላይ ህግ የማስፈጸም ስልጣን ሰጥተዋቸዋል። እንግዲህ ይህ በታሪክ በተለይ ባለፉት መቶ ዓመታት ስናይ ያለፉት ፕሬዚደንቶች ህግ ለማስፈጸም ብዙ ፕሬዚደንታዊ ትእዛዞች ያወጣሉ። ፕሬዚደንት ኦባማ እያሉት ያሉትም እኔ እንደ ህግ አስፈጻሚ አካል ባለስልጣን ህግ ጥሰው እዚህ ሀገር ገብተው የሚኖሩትን ስደተኞች ከሀገር እናስወጣችሁም ማለት ይችላለሁኝ ይላሉ። ማለት ይህም የመክሰል ስናይ ለመክሰል ወይ ደግሞ ፕሮሴክተሪያን ዲስክሬሽን የሚሉት ሀሳብ ነው። ስለዚህ ከዚህ በፊትም ቀዳማዊው ጆርጅ ቡሽ በአስራ ዘጠኝ ዘጠና አንድ ነጥብ ሁለት ሚሊዮን ስደተኞች ምህረት እንዲያገኙ በፕሬዚደንታዊ ትዕዛዝ ይቅርታ አድርገዋል ስለዚህ ህጋዊ ነው የሚል የህግ ባለሙያዎች በአብዛኛው ውስጥ ያላቸው አመለካከት የእኔም ጭምር ህጋዊ ነው፣ ህገ መንግስታዊ ነው የሚል ነው። ስለዚህ በአብዛኛው የምመለከተው ተቃውሞ ህጋዊ አይደለም የሚለው የሚነሳው በአብዛኛው ከፖለቲካው ይመስለኛል። ይሄ የተለመደና የቆየ ተቀባይነት ያገኘ ጉዳይ ስለሆነ ማለት ነው። ይሄ የፕሬዚደንታዊ ትእዛዝ የማውጣቱ ጉዳይ ህገ መንግስቱ ላይ ካለ ህገ መንግስቱ፣ እንደዚህ በዚህ መልክ የሰፈረ ከሆነ ሪፑብሊካውያን እንከሳለን የሚሉት ይቀጥሉበት ይሆን? ብዙ የፕሬዚደንታዊ ትእዛዞች ይወጣሉ። ከጦርነቱም ራሱ የማድረግ ፕሬዚደንታዊ ትእዛዞች ሁሉ ተያውቃሉ። ኮንግረስ ሳይወስን ማለት ነው። እዚህ ላይ እየተንጸባረቀ ያለው በእርግጥ ህግ ተጥሶ ሳይሆን ይህን ህግ ባለመቀበላቸው ምክንያት ምክንያት መፈለግ ነው የሚሆነው እና ፕሬዚደንቱን ለመክሰስ የሚያስችል ህገ መንግስታዊ የሆነ ምክንያት ሊኖራቸው አይችልም እኔ እንደሚመስለኝ። እሺ፣ እንግዲህ አቶ ተመስገን ተካ ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ፣ አመሰግናለሁ።